ከሀምሳ በላይ ኩባንያዎች የተሳተፉበት የቻይና የንግድ ሳምንት አዲስ አበባ ላይ እየተካሄደ ነው። እስካሁን በኢትዮጵያ ፋብሪካና ቅርንጫፍ ያልከፈቱ እና አዲስ ገበያ ለመፈለግ ወደ ኢትዮጵያ የገቡ ኩባንያዎችም በዚህ የንግድ ሳምንት ላይ እየተሳተፉ ነው የሚገኙት። እስክንድር ፍሬው ዘገባ አለው። ኤምአይ ኢቬንትስ የተባለና መሰረቱን ዱባይ ያደረገ የቻይና ተቋም ከኢትዮጵያው ፕራና ኢቬንትስ ጋር በመተባበር ያዘጋጁት የቻይና የንግድ ሳምንት ነው በአዲስ አበባ እየተካሄደ የሚገኘው። በልዩ ልዩ ዘርፎች የተሰማሩ ወደ ሀምሳ የቻይና ኩባንያዎች ደግሞ ተሳታፊዎች ናቸው። የኮንስትራክሽን እቃዎችና ማሽኖች፣ የግብርና ማሽኖች፣ የምግብ ማቀነባበሪያ ማሽኖችና ሌሎችንም እቃዎች የሚያመርቱ እንደዚሁም በኃይል አቅርቦትና በአውቶሞቲቭ ዘርፍ የተሰማሩ ኩባንያዎች ደግሞ በንግድ ትርኢቱ እየተሳተፉ ከሚገኙት መካከል መሆናቸውን ነው አዘጋጆቹ ያስታወቁት። ሁሉም ተሳታፊ ኩባንያዎች ደግሞ እስካሁን በኢትዮጵያ ፋብሪካ ወይም ቅርንጫፍ የሌላቸውና በቀጥታ ከቻይና የመጡ መሆናቸው ተገልጿል። የዚህ የንግድ ትርኢት ዓላማዎች ሁለት መሆናቸውንም ተባባሪ አዘጋጅ የሆነው የፕራና ኢቨንትስ ማኔጂንግ ዳይሬክተር አቶ ነብዩ ለማ አስታውቀዋል። የቻይና ንግድ ሳምንት ሲዘጋጅ ለሁለተኛ ጊዜ ነው። ባለፈው አመት ነው የጀመር ነው። ዋነኛው አላማው የአዳዲስ የቻይና ቴክኖሎጂዎችን ማስተዋወቅ ነው። ከዛም አለፈ በተለያዩ ጊዜያቶች እንደሚነገረው ቻይና ርካሽና ጥራታቸው ያነሱ ምርቶችን ብቻ ለገበያ እንደምታቀም ተደርጎ የሚወሰድበት ሁኔታ አለና አላማው የቻይና ትሬድ ዊክ ሲጀመር አውሮፓም አሜሪካም ገበያ ላይ ሰብረው መግባት የቻሉ መሪ መሆን የቻሉ ትላልቅ ኩባንያዎችን ወደ አፍሪካና መካከለኛ ምስራቅ በማምጣትም ቻይና ጥራት ያላቸው ምርቶችን ማቅረብ እንደምትችል ለንግዱ ማህበረሰብም ለማስታወቅ ጭምር ነው። ከዛም አልፎ ደግሞ የንግድ ስብ በመፍጠር የቴክኖሎጂና እውቀት ሽግግርን ማምጣት መቻል እና የኢንቨስትመንትንም አበረታታት መቻል አላማ አድርጎ የተሰራ ፕሮግራም። በኢትዮጵያ ፋብሪካ ወይም ቅርንጫፍ ያላቸው የቻይና ኩባንያዎች በዚህ የንግድ ትርኢት እንዲሳተፉ አልተጋበዙም። የንግድ ሳምንቱ ዋና አዘጋጅ የሆነውና መሠረቱን ዱባይ ያደረገው ኤምይ ኢቨንትስ ዳይሬክተር ሚሼል ሜሪክ የዚህን ምክንያት ለአሜሪካ ድምፅ አብራርተዋል። እነዚህ በንግድ ትርኢቱ እየተሳተፉ ያሉ ኩባንያዎች ከኢትዮጵያ ጋር ግንኙነት ለመጀመር እየሞከሩ ያሉ ናቸው። ከሀምሳዎቹ መካከል እዚህ ወኪሎች ያሏቸው ሁለት ኩባንያዎች አሉ። እነሱም እዚህ የተገኙት ከምርቶቻቸው ተጠቃሚዎች ጋራ ፊት ለፊት ለመገናኘት ነው። ይህንን የንግድ ትርኢት ያዘጋጀ ነው ግን ገና ወደ ኢትዮጵያ ገበያ መግባት ለሚፈልጉ የቻይና ኩባንያዎች ነው። እዚህ ከሚገኙ አገራዊና አካባቢያዊ ኩባንያዎች ጋራ መገናኘት እንዲችሉና ምርቶቻቸውን ማከፋፈል የሚችሉ ወኪሎችን ይፈልጋሉ። ለምሳሌም ፋብሪካ በጋራ በመገንባት አብረዋቸው መስራት የሚፈልጉ ሰዎችን ይሻሉ። ይህ ለኢትዮጵያውያን ጥሩ እድል ይሆናል። የስራ እድል ከመፍጠር ከቻይና የምናመጣቸውን ምርቶች እዚህ ከመስራት አንጻር ሁለቱንም ወገን ተጠቃሚ የሚያደርግ ነው። የተለያዩ የቻይና ኩባንያዎችን በመወከል በንግድ ትርኢቱ ላይ የተገኙ ተሳታፊዎችም ምርቶቻቸውን እያስተዋወቁና ገበያም እያፈላለጉ መሆኑን ተናግረዋል። ለግንባታ የሚያገለግሉ የብረታ ብረት ውጤቶችን የሚያመርት አንድ የቻይና ኩባንያ የሽያጭ ዳይሬክተር ፍራንክ ዋን ከእነዚህ አንዱ ናቸው። የኩባንያውን ምርቶች ወደ ኢትዮጵያ የሚያስገቡ ተጠቃሚዎች እንደነበሩ አሁን ግን ቁጥራቸው ዘጠና በመቶ መቀነሱን በመጥቀስ ይጀምራሉ። ባለፈው አንድ ዓመት በኢትዮጵያ ያጋጠመው የውጭ ምንዛሬ እጥረት እዚህ ላሉ አስመጪዎች በጣም አስቸጋሪ ነው። ስለዚህ ከእኔ የሚሸምቱ ካለፈው ዓመት ጀምሮ ምርቶቼን ማስገባት አቆመዋል። ነገር ግን ኢትዮጵያ በርካታ ግንባታዎች ያስፈልጓታል። በአገሪቱ አምኛ የምናመርታቸው እንደነዚህ አይነት የግንባታ እቃዎች ከፍተኛ ፍላጎት አለ። ብቸኛው ችግር ግን የውጭ ምንዛሪ እጥረት ነው። እናም የቀደሙትን ገዢዎች ብቻ ሳይሆን አዳዲስ ደንበኞችንም ለማፍራት በዚህ መገኘታቸውን ነው ቻይናዊው የሽያጭ ዳይሬክተር የተናገሩት። ለውሃ ቁፋሮና ለከርሰ ምድር ጥናት የሚሆኑትን ጨምሮ የተለያዩ ማሽኖችን የሚያመርተው ሶማት ኩባንያ ዋና ስራ አስኪያጅ ሰኒዋን ደግሞ አዳዲስ ገዢዎች እያገኙ መሆኑን ይናገራሉ። ትናንትናና ዛሬ ምርቶቻችንን ሊገዙ ይችላሉ ያልናቸው ደንበኞችን ተዋውቀናል። ሌሎችንም እያፈላለግን ነው። ቻይና በኢትዮጵያ የተለያዩ ዘርፎች ያላት ተሳትፎ በተለይ ባለፉት አስርና አስራ አምስት ዓመታት በከፍተኛ ፍጥነት እየጨመረ መጥቷል። ገበያ ፍለጋ ከመጡት ከእነዚህ ሀምሳ ኩባንያዎች ተሳክቶላቸው የሚቀጥሉት ሳይደመሩ እንኳን ጥቂት የማይባሉ የቻይና ኩባንያዎች በኢትዮጵያ ይገኛሉ። እናም የተለያዩ ኃያላን አገራት ወደ አፍሪካ መመልከት በጀመሩበት በዚህ ወቅት ቻይና ይበልጥ ልትጠናከር ያሰበች ይመስላል። የንግድ ትርኢቱ ዋና አዘጋጅ የሆነው ተቋም ዳይሬክተር ሚሸል ሜሪህ ግን ዓላማው የአፍሪካን ገበያ ከመቆጣጠር ፉክክር ጋር የተገናኘ አለመሆኑን ይናገራሉ። እኛ ትኩረታችን በቻይና ላይ ብቻ ነው እና ተቋማችን የሚሰራውም በቻይና እና በቻይና ኩባንያዎች ላይ ብቻ ነው። እዚህ የተገኘነውም ከኢትዮጵያ ጋር ባለን ግንኙነት ምክንያት ነው ነው ያሉት። ከቻይና የመጡ ከ50 በላይ ኩባንያዎች እየተሳተፉበት ያለው ይሄው የንግድ ሳምንት እስከ ነገ ድረስ የሚቆይ መሆኑን አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ